የዓለም አቀፍ የባህል ቀንን አስመልክቶ ማህበሩ ለሁለት ተከታታይ ቀናት በጽህፈት ቤቱ የአውደ ርእይ ስርዓት አዘጋጅተዋል። የመክፈቻ ስርዓቱ ላይ የማህበሩ ዓላማውን እና ካከናወናቸው ተግባራት ፕሬዚዳንቱ ሊቀ ካህናት አባይነህ አበበ ካሰሟቸው በመቀንጨብ የኢትዮጵያ ቅርስ ባላደራ ማህበር የተለያዩ ተግባራትን አከናውኗል። ለምሳሌም ያህል በድሬዳዋ ሐረር ቅርንጫፍ ጽሕፈት ቤታችን አማካኝነት በድሬዳዋ ታሪካዊ ኪነ ህንፃዎች ቅርስነት ተለይተው በፌዴራሉ የቅርስ ጥናትና ጥበቃ ባለስልጣን እውቀት እንዲያገኙ ተደርጓል። ማኅበራችን ከቅርስ ጥናትና ጥበቃ ባለስልጣን ጋር በተፈራረመው የመግባቢያ ሰነድ መሠረት ከአዲስ አበባ ዩኒቨርሲቲና ከክፍለ ከተሞች ከተውጣጡ ባለሙያዎች ጋር በመተባበር በየካ ክፍለ ከተማ 23 ባራዳ ክፍለ ከተማ ሃምሳ በድምሩ 73 ታሪካዊ ቤቶች በመመዝገብ ፎቶግራፍ እንዲነሱ ተደርጓል። በአጼ ምኒልክ ዘመነ መንግስት የተገነባው በለገሃር የሚገኘው የምድር ባቡር ጣቢያ በመልሶ ማልማት ምክንያት ሊፈርስ ይወሰንበት ከመንግስት ኃላፊዎች ጋር በመነጋገር በቅርስነት እንዲጠበቅ አድርጓል። በኢትዮጵያ የመጀመሪያ የሆነው የእቴጌ ጣይቱ ሆቴል ለግለሰብ በሚሸጥበት ጊዜ ገዢው የቤቱን ጥንታዊነት ጠብቆ እንዲይዘው ከሚያስችል ውል ጋር እንዲሸጥለት ማኅበራችን ለመንግሥት ኃላፊዎች ሐሳብ አቅርቦ ተቀባይነት አግኝቶ ተግባራዊ ተደርጓል። በኢትዮጵያ እየተለመደ የመጣው ከሀገር የወጡትን ቅርሶች ለማስመለስ የበለጠ ጥረት መደረጉ የሚስተዋል ሲሆን በአገር ውስጥ ያሉት ቅርሶችን ግን እንክብካቤ ያለ ማድረግ ብቻ ሳይሆን ለመናድ እልህ የታየበት ሂደት ሆኗል። ለዚህ መልስ በአዲስ አበባ ባህልና ቱሪዝም ቢሮ የመንግስት ተጠሪ መምህር መክብብ ገብረ ማርያም ምክንያቱን ያስረዳሉ። ቀደም ሲል ባህልና ቱሪዝም ተብሎ በከተማው ወይም በሀገር አቀፍ ደረጃ ካቢኔ ላይ ሰው ተመድቦለት ኃላፊዎች ተመድቦለት ይሰራ እንደነበረ እናውቃለን። ነገር ግን ለእያንዳንዱ ባለቤት አልነበረውም ማለት ይቻላል። አሁን ግን በሀገር አቀፍ ደረጃ በተጠናው ጥናት መሰረት ለቋሚ ቅርስ፣ ለተንቀሳቃሽ ቅርስና ለማይዳሰሱ ባህላዊ ቅርሶች እያንዳንዱ የሚመለከተው ኃላፊና ባለሙያ ተመድቧል ዘንድሮ እየተሰራበት ያለን ስለዚህ ህጎቹ ራሳቸው ችግር ስለነበረባቸው ነው። ህጎቹ ለክልሎቹ ነጻ በሆነ መልኩ ተፈተው ኃላፊነት ይዘው መስራት እንዲችሉ የሚያደርግ አልነበረም። ሁሉ ነገር በፌዴራል የተንጠለጠለ ነበር ህጎቹ። ጌታቸው ተድላ ኃይሌ ጊዮርጊስ፣ ለዲ ደብልዩ ዘገባ ከአዲስ አበባ።